ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናያስቀድማለን። በፌዴራል መንግስቱ እና ፌስቡክ መካከል ተካረው ላለው ልዩነት እልባት ለማበጀት ንግግሩ ቀጥሏል። ታዝማኒያ ከዛሬ እኩለሌሊት ጀምሮ ወሰኗን ለቪክቶሪያ ክፍት ታደርጋለች። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌዴራል መንግስቱ በጅሮንድ ጆሽ ፍራይደንበርግ ከፌስቡክ ዋና ስራ አስፈጻሚ ማርክ ዙከርበርግ ጋር ፌስቡክ የአውስትሬልያን ተጠቃሚዎች የአገር ውስጥና የውጭ ዜናዎችን እንዳያገኙና እንዳያጋሩ የጣለውን እገዳ አስመልክቶ መነጋገራቸውን ገልጠዋል። ፍራይደንበርግ ከዙከርበርግ ጋር የተነጋገሩት ዛሬ አርብ ፌብሩዋሪ 19 ማለዳ ላይ መሆኑንም ተናግረዋል። በንግግራቸውም ወቅት ፌስቡክ በአውስትራሊያ የሚዲያ ተቋማት ለሚቀርቡ ዜናዎች ክፍያ እንዲፈጸም ለማድረግ መንግስታቸው በአቋሙ እንደሚቀጥል መግለጣቸውን አስታውቀዋል። ንግግራቸው ከልባት ላይ ባለመድረሱም በሳምንቱ መጨረሻ ላይ ለመቀጠል ሌላ ተለዋጭ ቀጠሮ መያዙንም ጠቁመዋል። በፌዴራል መንግስቱ የተረቀቀውና በህዝብ ተወካዮች ምክር ቤት ድጋፍ ያገኘው ረቂቅ ድንጋጌ በሚቀጥለው ሳምንት ጽድቅ እንዲያገኝ ለህግ መወሰኛ ምክር ቤት ይቀርባል። የታዝማኒያ ፕሪምየር ፒተር ጌትዊን ታዝማኒያ ወሰኗን ከዛሬ እኩለ ሌሊት ጀምሮ ለቪክቶሪያ ክፍት የምታደርግ መሆኑን አስታውቀዋል። ታዝማኒያ ቪክቶሪያን ከእኩለ ሌሊት ጀምሮ በዝቅተኛ ተጋላጭነት ዘርፍ በመመደቧ ከፍተኛ ተጋላጭነት ያለው ስፍራ የተገኙ ነዋሪዎች እስካልሆኑ ድረስ የሁለቱም ስቴት ነዋሪዎች ያለምንም ወሸባ የመግባት ግዴታ በነፃ መንቀሳቀስ ይችላሉ። ፕሪምየር ጋትዊን አያይዘውም በቅርቡ ከቪክቶሪያ ወደ ታዝማኒያ መጥተው ወሸባ ገብተው ያሉ የቪክቶሪያ ነዋሪዎች ከወሸባ ወጥተው በነፃነት እንዲንቀሳቀሱ የሚደረጉ መሆኑንም ገልጠዋል። ይህ በእንዲህ እንዳለም ቪክቶሪያ ውስጥ የአንድ ቤተሰብ አባላት የሆኑ ሶስት ሰዎች በዛሬው እለት በኮሮና ቫይረስ መጠቃታቸው ተነግሯል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 30 ኢትዮጵያ ብር ከ65 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናስመለን። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 17፣ ከፍተኛ 31። አድላይድ በአብዛኛው ፀሐያማ ይሆናል። ዝቅተኛ 17፣ ከፍተኛ 29። ሜልበርን ወበቃማ ይሆናል። ዝቅተኛ 22፣ ከፍተኛ 29። ሆባርት ብራ ይሆናል። ዝቅተኛ 19፣ ከፍተኛ 22። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 15፣ ከፍተኛ 30 ሲድኒ በመጠኑ ያካፋል። ዝቅተኛ 20 ከፍተኛ 28። ብሪስበን ብራ ይሆናል። ዝቅተኛ 22 ከፍተኛ 28። ዳርዊን ያካፋል። ዝቅተኛ 24 ከፍተኛ 31። አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 12 ከፍተኛ 22። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በፌዴራል መንግስቱና ፌስቡክ መካከል ተካሮ ላለው ልዩነት እልባት ለማበጀት ንግግሩ ቀጥሏል። ታዝማኒያ ከዛሬ ኩለሌሊ ጀምሮ ወሰኗን ለቪክቶሪያ ክፍት ታደርጋለች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማ ማድረጥ ይችላሉ ድረገጻችንን ኤስቤስ ኮም